ዓለም አቀፉ የስደተኞች ቀን በዓለም ዙሪያ በዛሬው ዕለት በመታሰብ ላይ ይገኛል። ይህን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በኢትዮጵያ የሚኖሩ ስደተኞች መጠለያ ጣቢያዎች አገልግሎቶች እንዲሻሻሉ ጠይቋል። በኢትዮጵያ ያሉ ስደተኞች ከአገልግሎት አቅርቦትና ከጸጥታ ጋር የተያዙ ችግሮች እንዲፈቱላቸውም ጥሪ አቅርበዋል። በሰሜን ጎንደር ዞን በአለም ዋጭ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምጽ በሰጡት አስተያየት ባለፈው ማክሰኞ በአካባቢያቸው በመንግስት ኃይሎችና በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተደርጎ ተባራሪ አንድ ስደተኛ በተባራሪ ጥይት መቁሰሉን የገለጹ ሲሆን በሁኔታው ስጋት እንዳደረባቸውም ተናግረዋል። በምዕራብ ጎንደር ዞን ያሉት የሱዳን ስደተኞች ደግሞ የጸጥታና የአገልግሎት አቅርቦ ችግር እንዳሉባቸው ጠቅሰው የሚመለከታቸው አካላት ፍላጎቶቻቸውን እንዲያሟሉ ጠይቋል። ገብረ ሚካኤል ገብረ መድህን ዘገባለሁ። በአማራ ክልል በሰሜንና በምዕራብ ጎንደር ዞኖች የሚገኙ የኤርትራና የሱዳን ስደተኞች ልዩ ልዩ ችግሮች እየገጠሟቸው እንደሆነ ለአሜሪካ ድምፅ ተናግረዋል። ባለንበት አካባቢ ፈተና ሆኖብናል ያሉት አንዱ ችግር ጸጥታዊ ክፍተት ሲሆን ይህም የደህንነት ስጋት እንዳሳደረባቸው ጠቅሰዋል። ለደህንነቱ በመስጋት ስሙን መግለጽ ያልፈለገ በሰሜን ጎንደር ዞን በሚገኘው በዓለምዋጭ መጠለያ ጣቢያ የሚኖር አንድ ኤርትራዊ ስደተኛ ለአሜሪካ ድምፅ በሰጠው ቃል ባለፈው ማክሰኞ ሰኔ 11 ቀን 2016 ዓ ም በአካባቢው በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መደረጉን ተናግረዋል። ሰዓት ሓሙሽተ በአና እንዲ ሰለስተ ሰዓት ገለ ቀጢል ታፍ እንዳበለ ማለት በዕለቱ ከቀኑ 11 ሰዓት ላይ የጀመረው የተኩስ ልውውጥ እስከ ምሽቱ አንድ ሰዓት ድረስ ቀጥሏል። በራሪ ጥይት በመጠለያ ጣቢያው ላይ ያርፍ ስለነበር ሁኔታው በጣም ከባድና አስጊ ነበር። በዚህ ምክንያት አንድ የ20 ዓመት ወጣት በጥይት ተመቷል። አሁን በደባርቅ ሆስፒታል እየታከመ ነው። ከዚሁ የመጠለያ ጣቢያ ጉዳይ ጋር በተያያዘ አስተያየት የሰጠን ሌላ አስተያየት ሰጪ ደግሞ ቀደም ሲል ከመጠለያ ጣቢያው ብዙም በማይርቅ ቦታ ላይ ተመሳሳይ የተኩስ ልውውጥ እንደነበረ ገልጾ ይህንኑ ተከትሎ ከአስር ቀናት በፊት የመጠለያ ጣቢያው የጥበቃ ሠራተኞች ለቀው መውጣታቸውን አውስተዋል። የጸጥታው ሁኔታ አሳሳቢ መሆኑን የተናገረው አስተያየት ሰጪው መንግስት በጸጥታና በአገልግሎት አቅርቦት በኩል ያለውን ችግር እንዲፈታ ጠይቀዋል። በዓለም ዋጭ የስደተኞች መጠለያ ጣቢያ አካባቢ ተከሰተ ስለተባለው ግጭት የአሜሪካ ድምፅ ከመንግስት አካላት ማረጋገጥ አልቻለም። የጸጥታ ችግርና የምግብ እጥረት እንደገጠማቸው ገልጸው፣ በምዕራብ ጎንደር ዞን ከሚገኙት የኩመርና የአውላላ መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ዳር አድርገዋል ከተባሉት የሱዳን ስደተኞች መካከል አንዱ ለአሜሪካ ድምፅ በሰጠው ቃለመጠይቅ ላለፉት 51 ቀናት ለተለያዩ ችግሮች ተጋልጠናል ብለዋል። ስደት የመጀመሪያዬ ነው፣ እንዲህ አይነት ቀን ይመጣል ብዬ አስቤ አላውቅም የሚለው ሱዳናዊው አብዱል ሰመድ ናስር ወደ መጠለያ ጣቢያዎቹ ካልገባችሁ እርዳታ አይሰጣችሁም ተብለን ላለፉት ሶስት ሳምንታት የሚበላ ነገር የለንም፣ ውሃና ሕክምናም አናገኝም ብለዋል። ያለምንም መጠለያ በዛፎች ስር እየኖርን ነው። የኢትዮጵያ መከላከያና የፌዴራል ፖሊስ ኃይሎች ግን ጥበቃ እያደረጉልን ናቸው ያለው አብዱል ሰመድ ኢትዮጵያ ድንበሯን ከፍታ ስለተቀበለችን እናመሰግናለን፣ ግን ደግሞ ፍላጎቶቻችን መሟላት አለባቸው ብለዋል። ወደ ሦስተኛ ሀገር አዛውሩን የሚለው ጥያቄ የመጨረሻው አማራጭ ነው ሲልም አክለዋል። ዛሬ ሐሙስ ሰኔ 13 ቀን 2016 ዓ ም እየተከበረ ያለውን የዓለም የስደተኞች ቀንን በማስመልከት መግለጫ ያወጣው የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ በኢትዮጵያ ከአንድ ሚሊዮን በላይ ስደተኞች መኖራቸውን ጠቅሶ ስደተኞቹ ያሉባቸው የአገልግሎት ክፍተቶች እንዲስተካከሉ ጥሪ አቅርበዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ የተለየ ትኩረት ይሻሉ ያሏቸውን ነጥቦች ዘርዝረዋል። ጥገኝነት ጥያቄ ላይ በተመለከተ የተወሰኑ ክፍተቶች ነበሩ። የሰላምና የጸጥታ ሁኔታን በተመለከተ ክፍተቶች ነበሩ። የሰነድ የማግኘትን አንዳንድ ጊዜ ደግሞ ሕግን ያሰበ ያልተከተለ ሥርዓትን በተመለከተ በተለይ አዲስ አበባ ላይ ክፍተቶች ስለነበሩ እነሱን በማስተካከል የተሻለ አካባቢን ለመፍጠር አጋርነታችንን በዚህ ሁኔታም ለማሳየት ለመንግስትም በስደተኞች ዙሪያም ለሚሰሩ ተቋማት ጥሪ ለማቅረብ የተጠቀምንበት ቀን ነው ዛሬ። በስደተኞቹና በሰብዓዊ መብቶች ተቋሙ በተነሱት ጉዳዮች ላይ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። አገልግሎቱ ቀደም ብሎ በሰጣቸው መግለጫዎች ግን በምግብ አቅርቦት ረገድ ስለሚነሳው ቅሬታ ሲናገር ቀለብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ጠቅሶ ድርጅቱ ለስደተኞች የሚያድለው ቀለብ ከለጋሾች ከሚገኘው የሀብት መጠን አኳያ ሊጨምርም ሊቀንስም እንደሚችል አመላክተዋል። የመጠለያ ጣቢያዎቹን የጸጥታ ሁኔታ ለማሻሻል እየሰራ መሆኑንም ገልጿል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የሱዳን ስደተኞችን የተሻለ የጸጥታ ሁኔታ ወዳለበት ቦታ ለማዛወር እየሰራ እንደሆነ ከዚህ ቀደም ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።